የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 18 2014 ዓ ም ዝግጅታችን ጀመረ።

አራትና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህራ በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው። እኚህ ደግሞ ከነዚያ ልጆች አንዱ አቶ ሌሊሳ ማኑኤል ናቸው። አብራችሁን ሁኑና ትሰሟቸዋላችሁ። ሌሎችም ዘገባዎች አሉ። ዝግጅቶቻችንን ዌብሳይታችንም ላይ በቀጥታ ማዳመጥ ትችላላችሁ። አምሃሪክ ቪኦኤ ኒውስ ዶት ኮም ብላችሁ ግቡ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። በኒጀር ደቡባዊ ምዕራብ ግዛት በቡርኪና ፋሶ ድንበር አቅራቢያ ጂሃዲስቶች ባደረሱት ጥቃት ስድስት ወታደሮች መገደላቸውን የአገሪቱ መከላከያ ሚኒስቴር ትናንት ቅዳሜ አስታውቀዋል። ባለፈው ሐሙስ የተፈጸመው ጥቃት በአስር ቀናት ውስጥ ሁለተኛ መሆኑንም ተገልጿል። አደጋው የደረሰው እንደ ኤሮፓ አቆጣጠር ከ2017 ጀምሮ ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስቶች በሚንቀሳቀሱበት የቡርኪና ፋሶ የማሊና የኒጀር ድንበርን በሚሸፍነው አካባቢ መሆኑም ተመልክተዋል። ባለፈው ሳምንት ጂሃዲስቶቹ በተመሳሳይ ስፍራ በአንድ የህዝብ ማመላለ ሻ አውቶብስ ላይ ባደረሱት ጥቃት 21 ሰላማዊ ሰዎችን መግደላቸው ተነግረዋል። የኒጀር ፕሬዚደንት ሞሐመድ ባዙም ሰላም ለማውረድ በሚቻልበት ሁኔታ ከጂሃዲስቶች ጋር ለመነጋገር አዲስ የተነሳሽነት ጥረት መጀመሩን አስታውቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬጅ ትናንት ቅዳሜ በሰጡት መግለጫ በየመን ሁቲ አማጽያንና የሳውዲ አረቢያ ምር ጦር መካከል የሚደረገውን የጥቃት ልውውጥ በማውገዝ እንዲቆም አሳስበዋል። አማጽያኑ በጅዳ አቅራቢያ በሳውዲ የነዳጅ ማምረቻ ተቋማት ላይ ባለፈው አርብ ጥቃት አድርሰዋል። በሳውዲ አረቢያ የሚመራው የጥምረት ጦርም በየመን ዋና ከተማ ሰነአና የሰብአዊ እርዳታ አቅርቦት መግቢያ በሆነችው በሆዲዳ የወደብ ከተማ ባለፈው ቅዳሜ የአውሮፕላን ድብደባ አካሂዷል። የተባበሩት መንግስታት ድርጅት እንዳስታወቀው በድብደባው ስምንት ሰላማዊ ሰዎች ተገድለዋል። ትናንት ቅዳሜ የአውሮፓ ጉዟቸውን ያጠናቀቁት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በፖላንድ ከተማ ዋርሶ ባሰሙት ንግግራቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን በስልጣን ሊቆዩ አይችሉም ብለው ተናገሩ። ባይደን በሩሲያ አንዲትም ስንዝር የኔቶ አባላትን ግዛት እንደማያስነኩ ቃል ገብተዋል። የኔቶ አባል አገራትን ግዛትና ድንበር ለማስጠበቅ በስምምነት አንቀጽ አምስት መሠረት የገባ ነው የተቀደሰ ቃል ኪዳንና ግዴታ አለብን ያሉት ባይደን ፑቲን ከዚያች የኔቶ አገራት ድንበር አንዲት ስንዘር አልፋለሁ ብለው እንዳያስቡ በመግለጽ አስጠንቅቀዋል። ዩክሬናውያን አገራቸውን ለማዳን ዴሞክራሲያቸውንና ነፃነታቸውን ለማስጠበቅ እየተፋለሙ ነው ሲሉም ተናግረዋል። ባይደን ዩክሬናውያን በጀግንነት እየመከቱ ሉት ውስጥ ትልቁን ስፍራ የሚይዘው የሁሉም ሰዎች መሰረታዊ መርህ የሆነውን ዲሞክራሲን ነው ብለዋል። ዋይት ሀውስ ፕሬዚደንት ባይደን ፑቲን በስልጣን አይቆይም ሲሉ የአገዛዝ ለውጥ እናደርጋለን ማለታቸው አለመሆኑን ገልጿል። ክሬምሊን የባይደንን ንግግር አስመልክቶ በሰጠው መግለጫ መሪውን መምረጥ ያለበት የሩሲያ ሕዝብ ነው ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን የኒኩለር ስምምነት ተግባራዊ ስለመሆኑ እርግጠኛ አለመሆናቸውን የዩናይትድ ስቴትስ የኢራን ልዩ መልእክተኛ ሮበርት ማሊ ዛሬ እሁድ በሰጡት መግለጫ ተናገሩ። ማሊ በዶሃ ዓለም አቀፍ ኮንፈረንስ ላይ ሲናገሩ ከጥቂት ወራት በፊት ስምምነቱን ለመቋጨት በጣም የተቃረብን መስሎኝ ነበር፣ አሁን ግን ብዙም እምነት የለኝም ብለዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ ከማል ካህዛሪ ኮንፈረንሱ ላይ ሲናገሩ ስምምነቱ በቅርቡ እልባት ማ ማግኘቱ የማይቀር መሆኑን ገልጸው ይሁን እንጂ በዩናይትድ ስቴትስ የፖለቲካ ፈቃደኝነት የሚወሰን ነው ብለዋል። በዓለም ኃያላን አገሮችና ኢራን መካከል ለ11 ወራት በቪየና ሲካሄድ የቆየው ስምምነት አለመሳካቱ በመካከለኛው ምስራቅ ውጥረትን ሊያባብስ እንደሚችል ተመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤል አረብ አገሮች ጉባኤ ላይ ለመገኘት ዛሬ እሁድ ወደ መካከለኛው ምስራቅ አቅንተዋል። ብሊንከን በቆይታቸው የዩክሬን ጉዳይ እንደተጠበቀ ሆኖው በእስራኤል አረብ አገራት ግንኙነትና በኢራን የኒውክለር ስምምነት ጉዳይ በመካከለኛው ምስራቅ ከሚገኙ አጋሮቻቸው ጋር ይነጋገራሉ ተብሎ ይጠበቃል። ብሊንከን በመካከለኛው ምስራቅና ሰሜን አፍሪካ እንደ አውሮፓ አቆጣጠር መጋቢት 30 ድረስ በሚኖራቸው ቆይታ ከእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔትና ከውጭ ጉዳይ ሚኒስትሩ ያሪ ላፕቲም ጋር ተገናኝተው እንደሚነጋገሩ ተመልክተዋል። በዌስት ባንክ ጉብኝታቸው ከፍልስጤን መሪ ሙሐመድ አባስ ጋር በራማላ የሚገናኙት ብሊንከን በሰሜን አፍሪካ ሞሮኮ ሞሮኮና አልጄሪያን እንደሚጎበኙም ተገልጸዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትላንት ቅዳሜ በዶሃ ዓለም አቀፍ ጉባኤ ላይ ባሰሙት ያልተጠበቀ የቪዲዮ ንግግራቸው ነዳጅ አምራች አገሮችና ሌሎች አገሮች የሩሲያን የኃይል አቅርቦት የሚተካ ተጨማሪ ምርት እንዲያቀርቡ አሳስበዋል። እንደ አውሮፓ አቆጣጠር ከየካቲት 24 ጀምሮ በተለያዩ የዓለም ክፍል ተማጽኗቸውን ሲያሰሙ የቆዩት ዘለንስኪ በዶሃ ንግግራቸው ሩሲያ በማሪዮፖል የምታደርሰውን ውድመት ሩሲያና ሶሪያ በሶሪያው ጦርነት በ በአሌ ፖ ላይ ካደረሱት ውድመት ጋር አመሳስለውታል። ዘለንስኪ በንግግራቸው ወደቦቻችንን እያወደሙ ነው። ከዩክሬን ምንም ነገር አይላክም ማለት በመላው ዓለም ለሚገኙ አገሮች ትልቅ አደጋ ነው ብለዋል። ከዩክሬን የሚላከው ስንዴ በመካከለኛው ምስራቅ እንደ ግብጽ ባሉ አገሮች ላይ ከወዲሁ ከፍተኛ ችግር እያስከተለ መሆኑ ተመልክቷል። ዘለንስኪ በተለይም በዓለም ላይ የተፈጥሮ ጋዝ በማምረት ቀዳሚነት የያዘችው ኳታርን ጨምሮ አገሮች ምርቶቻቸውን ከፍ በማድረግ የሩሲያን ተጽዕኖ እንዲገቱ አ አሳስበዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት 18 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአየር ሞገዶች አድራሻችን በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ልታዳምጡን ትችላላችሁ። ወደ ቀዳሚው ዝግጅት እንውሰዳችሁ። በዘንድሮ የሁለተኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት የአካል ጉዳተኛ ተማሪዎች ተጎጂ መሆናቸውን የአማራ ክልል የአካል ጉዳተኞች ማኅበራት ፌዴሬሽን አስታውቋል። በተለይ አይነስጉራንና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን የጠቆመው ፌዴሬሽን በጦርነቱ ምክንያት በቂ ዝግጅት አለማድረጋቸውንና ፈተናውን ሲወስዱም በተረጋጋይ ስነ ልቦና ሁኔታ ውስጥ ሆነው እንዳልነበረ ይናገራል። የዩኒቨርሲቲ መግቢያ ውጤቱ ይህን ግምት ውስጥ ያላስገባ በመሆኑ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩን የፌዴሬሽኑ ፕሬዚዳንት ፍሬ ሰላም ዘገየ ገልጸዋል። በሌላ በኩል አስተራረሙና የውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ ደሴ ውስጥ የሚኖሩ አይነስውራን ተፈታኞች ውጤቱን እንደማይቀበሉት አስታውቀዋል። መስፍን አራጌ ዝርዝሩን ይዘዋል። ከእርማትና ከዩኒቨርሲቲ መግቢያ መቆረጫ ነጥብ ችግር ጋር ተያይዞ ሰሞንኛ የመነጋገሪያ ርዕስ የሆነው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውሩ እንድሪስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግረዋል። ቤት አልመጣልኝም። ለምን ያው ከአስተራረሙ ችግር ስላለ፣ እንዲህ አይነ ስውራን ምን ተብሎ ነበር መምጣት ያለበት ወይም ውጤት ያለበት መለቀቅ ሲገባው፣ ነገር ግን ኖርማል ተብሎ የተለቀቀው። ይሄ ማለት ደግሞ ለእኛ ምንድን ነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት በአንድ ነው እኩል ነው የሚታየው። አሁን ጥለውኛል። ማለፊያ እዛ ላይ ነው ውጤቱ። ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ ሁለት መቶ ሲሆን ሁለተኛ ዙሮች ደግሞ 250 በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራ ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ። ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዙ ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየሁትም ይመስለኛል ትኩረት ሳይሰቁት ኖርማል ብለው ለቀቁት ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው። አፈርማቲቭ አይታይላቸውም ማለት ነው። ኖርማል ስለተባለ ሁለተኛ በዛው አጋጣሚ ይጨምራል። ዩኒቨርሲቲ እንኳን ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለ። ዩኒቨርሲቲ ውስጥ በጀት፣ ሳሙና የምናምን ሊታሰብልህ ይችላል። የማንበቢያ ሳንቲም ሊታሰብልህ ይችላል እና ብዙ ጫናዎች አሉት። ይህንንም ወደአሁኑ በደብዳቤ ያሳወቀናል። ኖርማል ተብሎባቸዋል እና ይስተካከልላቸው ላይ እንዲህ ነው መባል ያለበት የተማሩት በአይነት ጉራን ነው። ስልጠና የወሰዱት በአይነት ጉራን ነው። ሲማሩም የነበሩ ያሉት ዘለርን የፈተናቸው ጥያቄው መምህር ያነብልሃል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ። እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል ያልን ቢሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን ሁለት መቶ አምሳ የሆነው ያው ለአይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉ እና አለመባሉ ምን ምን ፋይዳ አለው? ምን መሰለ አይነ ስውራን መፈተኑ ብቻ ስለሚያውቁ በቴዎሪ ለአይነ ስውር በሁለተኛ ዙሪያ የተፈታ ሁለት መቶ ሀምሳ ማለት ያሉ እንጂ ከአርቢ ላይ ወይም ከአንተ ውጤት ላይ ብላይንድ ካላለ ዩኒቨርሲቲ አይቀበልም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነት ውር ቢመድበው የሚለው ውጤቱ ኖርማል በሚለው የታረመለት በቀጥታ የተመደበበት ምድብ ይዞ ቢሄድ አይነት ውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይቀበለው ይችላል። በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከ ለመመልከት እርማት ተከናውኖ አልባይ ነው። ኤፕሲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት ነው። እሱ ተደምሮ ታይቶብናል ነው። እኛ አሁን ጥያቄያችን እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ኳልኩሌሽን አሉ እኛ ማንፈተናቸው እና ለእኛ ደግሞ ማተካከ የሚወ ጥያቄዎች አሉ። እነሱ አብሮ ታርመውብናል። እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝ። ግን እንዲያው ቢታረምም እንኳን አይነ ሱሮች እንደዘርጎ ተደምሮ ታይቶብናል ነው። ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወ ለውጥ የደከምኩለት ትምህርት በውጤት አለመታጀቡ አሳዝኖኛል፣ የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሀ ደመ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለው ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል። ሆቴ ሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። ሁለት መቶ ሁለት ነው የመጣው። አሁን ያዩበት በሁለት መቶ ማልፈው ያውቃሉ ከስድስት መቶ ውጤት በሁለት መቶ አስር ማልፈው ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበትን ምክንያት አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ጎዳ ግን ወሬ ብቻ ሆነ የቀረው። እንደ አስተያየት ሰጪው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እኛ ከተማ ውስጥ አስር አይነ ስውራን የተፈተነው ሶስቱ ብቻ ናቸው። ውጤት ያመጡት ወደ ዩኒቨርሲቲ እንዲገቡ የተደረገው ሰባቱ ውጤት አጠዋል። የእኛ ቅሬታ አንደኛ፣ በሁለተኛ ዙር የተፈተኑ አይነ ስውራን ተማሪዎች በጦርነት ውስጥ የቆዩ ናቸው። አላነበቡም። በስነ ልቦን አልተዘጋጁም። የተለየ ሳይደረግላቸው ሲቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንዲያውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን። ትክክል አይደለም። ፈተና ኤጀንሲ እንደ አዲስ ውጤቱ ማያት አለበት። ካለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረ። ነገር ግን መፍትሄ አላመጣም። ወጣት እንድሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል። ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስትር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር። ለዚህ ትምህርት ቤቶች አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ፣ መሬት ክስተቶች የሚባል ስለነሱ ርዕሱን ለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላይ አውጥቶታል ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማታረድ ነው በተማሪዎች ይችላል። እንደገና ደግሞ ሂስትሪ ላይ ስትል ሜዲቫል ኤሮፕ የሚላለ ዩኒትፎር አካባቢ ላይ እሱን ራሱ ዝለሉ ተብሎ ደብዳቤ ተልኮ ነበር በየ ትምህርት ቤቱ አዎ። ነገር ግን ጥያቄ ላይ ሶስት ረ ጥያቄ ተወትቶለታል። ይሄ ተማሪ ይህን እለፉት ተብሎ ተነገረው ትኩረት የሚሰጥበት ርእስ ዘሉ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ላይ ጥያቄ አውጥቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቦ የአካል ጉዳተኞች ችግር በውስብስብ ያስተራረምና ውጤት የውጤት ችግር ተባብሷል ብለዋል። እንደሚታወሰው እንግዲህ ሁለት ሺ አስራ ሁለት ላይ ኮቪድ ነበር እንደ ሀገር፣ በተለይ ዓይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግብ የሰው ድጋፍን ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያነብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ ሁለት ሺ አስራ ሶስት ላይ ይሄ በክልላቸው የነበረው ጦርነት የተነሳ የአብዛኙ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ ዓይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉ የሚችሉበት ጊዜ አልፏል። እንግዲህ ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽኳል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሱ አላለፉም። የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽኳል በሚባል ውጤቱ አልተያዘም። አይነ ስውራን ሲቪክስ በደንብ የሚሰሩት የሚጠበቅ ገና ውጤት የምንጠብቅበት ሁላቸውም አይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷል እና ሰገድ ጋሽዋል በሚል የተነሳ አይነሱ ብርሃንም የዛ ሰለባ ሆነዋል። እነሱ የምልክታቸውም እነሱ ለብቻ ታይቶ ስንክስም አብሮ ለእነሱ መደመር ነበረበት። ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን፣ ከቀናት በፊት አስተያየታቸውን የሰጡት ኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይህን ብለው ነበር። አንድ ተማሪ በሁለት በሁለት እንትን ታርሞለታል። በሁለት ምን ማለት ነው? በሁለት ማለት በመጀመሪያውም ዙር በአንደኛውም ዙር ምክንያቱም እዚው ዝርዝሩ እዛ ውስጥ ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ስፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም። መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም። አቶ ዘካሪያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘረጋቱን ያውሳሉ ጉዳት ተማሪዎች የሴት እና የወንድ ልዩነት አለው። እነዚህ ጉዳት ለሴት ተማሪዎች ያስፈልጋቸዋል ተብሎ ነው ሴት የሆነ አካል ጉዳተኛ። አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ ሁለት መቶ እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15 በመቶ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታውቀው በተለይ በሁለተኛው ዞር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርንና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ቅንብር እንለፍ ሀገርን በጠንካራ መሠረት ላይ የሚገነባ ህብረተሰብ ትምህርት ላይ ይበረታል ለትምህርት የሚቆጥበው አንዳች ጥሪት የለም በትምህርትና በእውቀት ላይ የጸናች ሀገር ራሷን ችላ የምትቆም ትውልዶቿ የለመለሙና በሌሎችም የተከበረች ለሌሎችም የምትጠርፍነች በሥነ ምግባርና በግብረገብነት በማስተዋልና በመተሳሰብ በመከባበርና በመፈቃቀር ላይ የቆመች ሀገር ከሕዝባዊና ማኅበራዊ እሴቶቿ ጋር ተሳስራ ኮረብታ ላይ እንደምትበራ ፋኖስ ወይም ማሾነች። ተስፋን የምትሰጥ ብርሃን የምትሰራ ሀገር ማለት እያንዳንዱ ሰው ነውና ለእንደዚህ አይነት ማለቂያ የሌለው ጎዳና መሪዎች አጥቢያ ከዋክብት የየማህበረሰቡና የህብረተሰብ ተምሳሌቶች የዚያ ጠንካራ መሰረት ኮረት፣ አሸዋና ሲሚንቶ ናቸው። መምህር አቤል ቡልቻና ተማሪዎቻቸው የናኮር መልካ ዘገባ ነው። ይቀጥላል። ከመምህር አቤል ቡልቻ የቀድሞ ተማሪዎች መካከል አቶ ለሊሳ ማኑኤል አንዱ ናቸው። በአሁኑ ጊዜ መንግስታዊ ባልሆነ ድርጅት ውስጥ ሲሰሩ በተጨማሪም በአንድ የመንግስት መስሪያ ቤት የሚኒስትሮች አማካሪ ሆነውም ያገለግላሉ። ለቀድሞ የሂሳብ ትምህርት መምህራቸው መኪና ለመግዛት ያነሳሳቸውን የመጀመሪያ ቅጽበት እንዲያስታውሳሉ። ከመጀመሪያው ስንነሳ ብዙ ሰው ሂሳብ ትምህርት ላይ ያለው አመለካከት በጣም አስቸጋሪ ነበር አብሶ እኛ በምንማርበት ጊዜ ከአንድ ሀይ ስኩል ውስጥ አራት እና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህራቤልድ በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባሾችን ብንሆን በጣም እንወደው። ስለዚህ ያ ፍቅር በልባችን እያለ አንድ ጓደኛችን ብዙሀን የሚባል ልጅ ወደ ስራ ሲሄድ መምህር ቤን ታክሲ ወደ አዲስ አበባ ገብቷል። አሁን የታክሲ ወረፋ ቆሞ ተሰልፎ ያየውና በጣም አዝኖ ይደውልልኛል። ያው እንደሚታወቀው ረዥም ሰልፎች አሉ። ያ መምህር እዛ ጋር ሲያየው ደውሎ ምን ማድረግ እንችላለን የሚለውን ሲጠይቅ፣ እኛ ደግሞ እንግዲህ የድሮ የነቀምቴ ልጆች ህብረት የሚባልም አለን እና በስፋት ይህን ማህበራዊ ሚዲያውን ለመረዳዳት እንጠቀምበታለን። ስለዚህ ምን ማድረግ አለብን የሚለው ላይ ሀሳብ መለዋወጥ ጀመርን። ስለዚህ ለምን መኪና አንገዛለትም ይቻላል እኮ ብለን በዛ ነው የተጠነሰሰው ሀሳቡ። ነገር ግን መምህር አቤል ከድሮ ጀምሮ በጣም ጠንቃቃ ተግባቢም ቢሆን በቃ ራሱን ቆጥቦ አስተካክሎ የሚኖር ሰው ስለሆነ ማህበራዊ ሚዲያ ላይ ይህንን ሀሳብ ብናጋራ ይቀየመናል፣ ደውሎም ሊቆጣን ይችላል፣ አቁሙም ሊል ይችላል በሚል ትልቅ ከአስራ አራት ሺህ አባል በላይ ባለው ማህበራዊ ሚዲያ ላይ ማጋራቱን ትተን ውስጥ ለውስጥ በጣም የምንቀራረብ በአንድ መቶ አካባቢ የምንሆን ሰዎች ብቻ ቴሌግራም ግሩፕ ላይ አንዳችን አንዳችንን እየጨመረን በዚህ ነው እንግዲህ ይህንን መኪና ወደ መግዛት ይሄድ ነው። ይህንን በጎ ሀሳብም ለሌሎች መቶ ለሚሆኑ ጓደኞቻቸውም ጭምር ያካፍሉና ያበለጽጉታል። ሁሉም በአንድ ድምፅ የሚመልሰው ነገር በጣም አስገራሚ እና ተመሳሳይ ቴሌግራም ግሩፕ ላይ ነው የጻፍ ነው አድ የተደረገ ሰው በሙሉ የሚመለሰው በጣም በደስታ እስካሁንም ቆይተናል የሚል ነበር መልሱ እና የተባለውን ገንዘብ ለማዋጣት የሳሳ ማንም ሰው አልነበረም። በደስታ ነበረ ሁሉም ሰው ወደ ማዋጣት የሄደው። አሁንም ያ ነገር ከተደረገ እና ከተገዛ በኋላ እንግዲህ ሚዲያዎች ላይ በአጋጣሚ እንዴት እንደሆነም ባናቅ ሚዲያዎች ላይ ወጣ። እናንተም አሁን እየጠየቃችሁን ነው እና ከዛ ሲሰሙ ሌሎች ልጆች እኛ ምን አድርገን ነው ያልተነገረን? ይህንን መምህራችንን በጣም እንወደዋለን እያሉ ደጋግመው የሚደውሉ ሰዎች አሉ። ስልኩን ስጡን እዛ ላይ ሲናገር መንጃ ፍቃድ አላወጣሁም ብሎ ነበር። አንደኛው ልጅ ደው በቃ አሁን መንጃ ፍቃድ ደግሞ እኔ አወጣለታለሁ ስልኩን ስጠኝ ብሎ ወዲያው የደወለለት ሰው ነበር እና በጣም ጥሩ መልሶች ነበሩ። መምህር አቤል ቡልቻን ከሌሎች መምህራን ለይተው እንዲሸልሟቸው ያደረጋቸውን አቶ ለሊሳ ያብራራሉ። እውነት ነው ብዙ መምህራን ነበሩን፣ ኦልሞስት ሁሉንም መምህራኖቻችንን እንወዳቸው ነበር። በዛ እኛ በምንማርበት ጊዜ የአስተማሪና የተማሪ ግንኙነትም በጣም ጥንቃቄ የተሞላበት አስተማሪዎቻችንን ስናይ የምንሸሽበት ጊዜ ነበር እና ሁሉም መምህራኖቻችን መልካም ነበሩ። የመምህር አቤል ግን ትንሽ ለየት ይላል። አንደኛ ባገኘንበት ቦታ ሁሉ ጥያቄ የምንጠይቀው ኢንከሬጅ ያደረገን ነበረ። ሁለተኛ ገንዘብ፣ ትንሽ ብር እየተከፈለ በመኖሪያ ቤቱ ያስተምር ነበርና በመኖሪያ ቤቱ የሚከፍሉ ልጆች እኔ ሁሌ የማድረሰው በጣም ትንሽ ሰው ነው የሚከፍለው። አምስት ወይ አስር ሰው ላይሆን ይችላል። የሚከፍለው የሚማረው ሰው ግን ከትምህርት ሰዓት ውጭ ቢያንስ ሀምሳና ስልሳ ሰው ቤቱን ሞልቶ ይማር ነበር። ስለዚህ አንዳንዶቹ መምህራኖቻችን ቤታቸው በሚያስተምሩበት ጊዜ ገንዘብ ያልከፈሉ ሰዎችን ስም እየጠሩ ያስወጡ ነበር። እንግዲህ በብዛት እኛ የምንኖርበት አካባቢ የመንግስት ሰራተኛ ልጆች ነን ብዙዎቻችን። አንዳንድ የመክፈል አቅምም ላይኖር ይችላል። ስለዚህ መምህራ ቤል ጋር ሲመጣ እንደዚህ አይነት ነገሮች የሉም። ሁለተኛ የከፈለና ያልከፈለ ተማሪ ተብሎ ሌላው ሰው ሌላው መምህር ተማሪዎችን በሚመልስበት ጊዜ፣ መምህር አቤል ቤት ግን ያልከፈለው ተማሪ ቀድሞ ከደረሰ ወንበር ያገኛል። የከፈለው ተማሪ አርፍዶ ከመጣ ቆሞ ይማራል እንጂ ላልከፈለው ተማሪ ቅድሚያ መስጠት አልነበረም። ያንን ስታይ ፋሽኑ ገንዘብ አልነበረም እና በጣም ይታወቃል። በቃ ተማሪን ለማስተማር ነው። ስለዚህ መምህራ ሜል ከመጣ በኋላ ነው ሀይ ስኩል ውስጥ የሂሳብ ትምህርት ተማሪዎች ኤ ማምጣት የተጀመረው። ከዛ በኋላ ይመስለ ከዛ በፊት እንትኑን አላውቅም። ይሄ በጎ ተግባር ዛሬ ላሉት መምህራን ዛሬ ላሉት ተማሪዎች ሊያቋድስ የሚችለው ቁም ነገር ይኖር ይሆን? አዎ እንግዲህ ያረግናት ነገር በጣም ትንሽ ብትሆን ግን ጥሩ ማነሳሻ ይሆናል መምህራን ለተማሪዎቻቸው ጥሩ ቅርበት ከኖራቸው ለተማሪዎቻቸው መስጠት የሚገባቸው ነገር ከሰጡ ተማሪዎችም ቢያንስ የሆነ ነገር ማድረግ ቢያቀታቸው እንኳን ልባቸው ውስጥ ጥሩ ቦታ ኖሯቸው ይቀጥላሉ ለመምህራኖቻቸው። እና ስለዚህ ተማሪዎችም አሁን መልካም ለሆኑላቸው አስተማሪዎች ከእነዚህ አስተማሪ የሆኑ ስራዎችን እየተቀበሉ ስራ ላይ ቢያውሉ ጥሩ ይሆናል እላለው። መልካም አስተማሪም ይሆናል ብዬ አስባለው። ስራው እነ ሌሊሳና ሌሎችም መቶ የሚሆኑ የነቀምቴ ከተማ የቀድሞ ተማሪዎች በስተመጨረሻም ሀሳባቸው እውነውንና መኪናውን ገዝተው ለመምህር አቤል ሊያበረክቱ በክተዋል። ስለ ሽልማቱና በወቅቱ ስለነበረው ስሜትም አቶ ለሊሳ ገልጸዋል። የሸለምነው መኪና በጣም እውነቱን ለመናገር እንደ ለመምህራ ቤል የማይመጥንም ቢሆን በወቅቱ ሽልማቱን በሚወስድበት ጊዜ እና በአጋጣሚ ሆነን ያን ቀን መሄድ አልቻልኩም ነበር። ከዛ ግን ደውሎ እራሱ ሲነግረኝ ከሽልማቱም ከምኑም በላይ እሳቤው በጣም አስደስቶታል። ተማሪዎቹ ሁልጊዜ በምናገኝበት እሱን በምናገኝበት ወቅት የተለያዩ ኦኬሽኖች ላይ የእኛ ማደግ ጥሩ ቦታዎች ላይ መድረስ በጣም ደስ ይለው ነበር እና ሁሌ ያንን ይናገር ነበር እና ሲደውልልኝ የነገረኝም እሱን የእናንተ ትልልቅ ቦታዎች መድረስ በጣም እያስደሰተኝ ይሄን ደግሞ በማሰባችሁ በጣም ደስ ብሎኛል ብሎ ትልቅ ደስታ እንደነበረው ሌላው ግን እሱ ያስተማራቸው ተማሪዎች እንደው ምን አለ ሰፋ አድርገን ትልቅ ነገር አድርገን በሆነ የሚል ስሜት ነበራቸው። መምህር አቤል ቡልቻ በአሁኑ ጊዜ አዲስ አበባ ውስጥ በሚገኝ የግል ትምህርት ቤት ውስጥ እንደሚያስተምሩ ገልጸው ለሰላሳ ስምንት ዓመታት የሰሩት የመምህርነትን ሙያ ለእርሳቸው ትርጉሙ ምን እንደሆነ ይገልጻሉ። ማስተማር ለእኔ የደስታ ህይወት ነው። በፍላጎት የምሠራውም ስራ ነው። እዚህ ማስተማር ሙያ ውስጥ ስትቆይ ሌላ ስራ አይታይህም። ምክንያቱም ራስህን በውስጡ ታያለህ። ህብረተሰቡን ማገልገልም ያስደስታል። መጀመሪያ ኢሉ አባቦር ውስጥ ሱጴና ሶዶ በሚባል ቦታ ቀጥሎም ዶክተር ካርል በከፈቱት ሚንሽን ፌር ሚንሽን ትምህርት ቤት አስተምሬያለሁ። ከዚያም መቱ ሰራሁና ወደ ነቀምቴ ሄድኩኝ። ነቀምቴ ውስጥም አሉ በተባሉ ትምህርት ቤቶች ውስጥ ሂሳብ ሳስተምር ቆይቻለሁ። መምህር አቤል የተማሪዎቻቸውን የሂሳብ ችሎታ ለማሳደግ ያደረጉትን ተግባር ሲገልጹ ወደ ነቀምቴ ስመጣ ብሔራዊ ፈተና ከወሰዱ አምስት መቶ ተማሪዎች መካከል ሁለቱ ብቻ ነበሩ በሂሳብ የቀናቸው። ይሄ በጣም ያሳዝናል። ውጤት የሌለው ነገር መስራት ደስ አይልም። በወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት አቶ መሬሳ ይህንን ተረድተው አንተ ወጣት አይደለህም እንዴ ለምን ተማሪዎቹን በወር ሦስት ብር እያስከፈል ካታስተምራቸውም ለምን አታግዛቸውም አሉኝ። ከዚያም ነቀምቴ ከተማ ኮምፕሬሄንሲቭ ትምህርት ቤት ውስጥ በአንድ ዓመት ከፍተኛ ለውጥ አመጣን። ብሔራዊ ፈተና ከወሰዱት ተማሪዎች አስራ አምስቱ በሂሳብ ጥሩ ውጤት አመጡ። በሚቀጥለው ዓመት ደግሞ ሰላሳ ተማሪ ከዚያም እስከ ሰባ ተማሪ በሂሳብ ከፍተኛ ነጥብ ማግኘት ጀመረ። ማህበረሰቡም በመንግሥት ትምህርት ቤት ላይ እምነት ማሳደር ጀመረ። ከዚያም ትምህርት ቤት ውስጥ ከማስተምረው ውጪ ቤቴ ውስጥም ጥቁር ሰሌዳ እና ጥቂት መቀመጫዎችን አስገብቼ ማስተማር ቀጠልኩ። መጀመሪያ አርባ አምስት ተማሪዎችን ተቀበልኩ። የተማሪዎቹ ቁጥር እየጨመረ ቤቱ አልበቃለ ለረጅም ዓመታት እንደዚህ ሠራን። ከተማ ወጥቶ ከመዝናናት ተማሪዎች ላይ መስራት ህብረተሰቡን ማገዝ ነው። ተማሪዎቻቸው የደረሱበት ደረጃ ከሁሉም የሚያስደስታቸው መሆኑን የሚናገሩት የ58ቱ ዓመት ጎልማሳ መምህር አቤል ስለ ተማሪዎቻቸው ስኬት የሚሉት አለ። እኔን ያስደሰተኝ አሁን ተማሪዎች የሸለሙኝ መኪና አይደለም፣ ልጆቹ አድገው ትልቅ ቦታ መድረሳቸው ይበልጥ ያረካኛል። ይህ በህብረተሰቡና በተማሪዎች መካከል ውድድር በመፍጠር ልጆቹ ዛሬ ተደስተው እኔንም አስደስተውኛል። በነገራችን ላይ በ1985 ዓመተ ምህረት ተማሪዎቼ ሁለት እና ሶስት ብር አዋጥተው የቡና ስኒ ገዝተውልኝ ነበር። ለሰው ትንሽ ሊመስል ይችላል። ለእኔ ግን ያኔ የተሸለምኩት የቡና ስኒ አሁን ከተሸለምኩት መኪና ጋር እኩል ናቸው። ተማሪዎቼ አድገው ባለሙያ ሆነው የሌሉበት ቦታ የለም። ብዙ የዩኒቨርሲቲ መምህራን አሉ። በየሕክምና ትምህርት ቤቱም የሚሰሩ ብዙ አሉ። ፓይለቶችም አሉ። ይህ በጣም የሚያስደስት ነው። መምህር አቤል ወደ አዲስ አበባ ከመምጣታቸው በፊት በኢሉ አባቦርና ወለጋ ዞኖች ውስጥ የተለያዩ ቦታዎች ሲያስተምሩ መቆየታቸውን ነግረውናል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር መልካን ለዘገባው አመሰግናለሁ። እያንዳንዱ ሰው አቤል ቡልቻ መሆን ይችላል። እነ ሌሊሳ አማኑኤልን መሆን ይችላል በጉብዝና ወራት ሀገርህን አገልግል፣ ህዝብህን አገልግል ይላል እኮ ቅዱስ መጽሐፍ። ለአቶ አቤል ቡልቻና ለተማሪዎቻቸው መልካሙን ሁሉ እመኛለሁ። በኢትዮጵያ ለዓመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በሕፃናትና በወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይናገራሉ። የኢትዮጵያ የሴቶችና ሕፃናት ቢሮ ከተባበሩት መንግስታት ሴቶች ዩኤን ዊምን ጋር በመተባበር ከሁለት ዓመት በፊት የሜንተርሺፕ ወይም የማነጽና የማማከር ፕሮግራም ጀምሯል። ዩኤን ዊምን በዓለም ሴቶች ጉዳዮች ላይ አተኩሮ የሚሠራ የመንግስታቱ ድርጅት ተቋም ነው። ወይዘሮ ፍጹም አጥናፍ ወርቅ ኪዳን ማርያም በዚህ ምርሃ ግብር ውስጥ በበጎ ፈቃደኛነት ያገለግላሉ። የሕይወቴ የቅኝት ብለው የሰየሙትን መጽሐፍም አሳትመዋል። የሕይወታቸውን ተሞክሮዎች ያካፍላሉ። በተለይ በፖለቲካ አለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት? ስመኝሽ የቆየ ወይዘሮ ፍጹምን አወያይታለች። ያዳምጡት። በእንግሊዝኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው? ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትን ነገር ለሰዎች፣ ለወጣቶች ማማከር ስኬታማ ያልሆኑባቸውንና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት። እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድነው ወጣቶች የሚያስፈልጋቸው ምን አይነት ጉዳዮች ናቸው? መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው? ሜንቶርሽፕ ለወጣቶች በጣም ያስፈልጋል። ለወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሽፕ አገልግሎቱ ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉ ነገር ሊያቅ ወይም ደግሞ ሁሉ ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎች ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉና፣ ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም። ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ እንዲህ አይነት ነገር ሲኖር በአብዛኛው የኛ እገዛ በጣም ያስፈልጋቸዋል። አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ አለመረጋጋት አለ እና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር የሚኖር ሁኔታ ሊፈጠር ይችላል ና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት በሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ ሊአይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን፣ ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብ ነው ከሰማ ነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው። እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል? አሁን ለሜንቶርሽፕ ስፔሲፊክ የምትሆን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለ በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሱ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፍጨረጨር የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረኩ ያለሁት። ለምንድን ነው እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አራያ በማድረግ በመማር ሰልፍ ደቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጽሐፍስ ምክንያት የሆነች ነገር አለ ወይ? በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የሚሄደው ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። ያሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስፍር አላልኩም። በቃ በነገሮች ላይ ድክመቶችን በሙሉ ጽፌያለሁ መጽሐፉ። አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፍይን አንድ ምክር እሺ አሁን እኔ መጨረሻ መጽሐፊን የዘጋሁት በምክር ነው። ዘጠኝ ትልልቅ ምክሮች ምክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድን ነው? ከራሳችን ጋር ስንታረቅ አቅጣጫችንን፣ የምንፈልገውን የሕይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክር ያለው ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን ሀገራችንን መለወጥ እንችላለን የሚል ምክር መክሬያለሁ። እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸው ማካፈል የሚችሉት? ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደረግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ። በርካታ ህጻናት፣ ተማሪዎች፣ እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳ ናቸው ወላጆች ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል? ማረጋጋት የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ኛል የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለእነሱም እየደረሰ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገርነው። በጣም ነው የምናመሰግነው። እኔም በደንብ አድርጌ አመሰግናችኋለሁ። አሁን ወደ ቀዳሚው ዝግጅት እንሸጋለን። ሱስና ወጣቶች በኢትዮጵያ የበዙ ማኅበራዊና ምጣኔ ሀብታዊ እንከኖች መገለጫ እንደሆኑ የሚነገረው ጎጂ ሱሶችና ችግሮቻቸው ኢትዮጵያ ውስጥ ስር እየሰደዱና የሌሎችም ጠንቀኛ ችግሮች ምንጭም እየሆኑ መምጣታቸው ይታያል። ናኮር መልካ አምቦ ላይ አግኝቶ ያነጋገራቸው የነቁ ወጣቶች ዛሬ ገንቢ ጣልቃ ገብነት የሚያስፈልጋቸው አይንና አእምሮን የሚያንኳኩ ይመስላሉ። ከጋቢና ቪኦኤ ጋር ወዳደረጉት ውይይታቸው ልውሰዳቸው። በጣም አመሰግናለሁ። በወጣቶች ዙሪያ በዛሬው እለት የምንወያይበት ርዕስ ሱስና መዘዙ፣ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድነው? መንስኤው ማለት ነው በእሱ እንቀጥላለን ማለት ነው። ወንድሜ ካንተ ልጀምር። እሺ። እኔ ሮባ በቀለ እባላለሁ። አሁን ላይ ግራጁዌት አድርጌ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ። እሺ፣ አመሰግናለሁ። ስሜ ጫላ ዳጋጋ ይባላል። እኔ አሁን የምጠቀመው ሱስ ጫት፣ የጫት ሱስ ነው ያለብኝ። ስሜ ወቢ ኩምሳ እባላለሁ እኔ በጫት ሱስ እና በሲጋራ ሱስ እንትን ብያለሁ። እሺ አመሰግናለሁ ሁላችሁንም። እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድን ነው? እኔ ወደዚህ ሱስ ዓለም እንደምገባ ያደረገኝ አንደኛ፣ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን፣ የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫትም ስለሚዞተርበት ወደ ሱስ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃምክ ይሄን ነገር ካልጠቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባው። በዚህ ነው ማለት ነው አሁን ላይ ስድስት አመት ማለት ነው። እሺ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘውም፣ ሁለተኛ ደግሞ ወጣቱ ኤዶም የሚውልበት ቦታ ያለውም፣ ሁለተኛ ላይ ደግሞ ያው ጓደኛ የሚቅሙትን ሰው ውጭ ላይ ያየ እኔም ልሞክሮ የሚለው ተደብቀም አንድ ሁለት እያረግ በዛ ሱስም እንደዚህ ነው የገባሁበት ማለት ነው። ሰባት አመት ቅሚ ያለው ያው ይህን ሱስ የጀመርኩት ወደ አምስት አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት ያው ስርዓትነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እን ያው ከዚህ ለመውጣት ጥረት እያረግኩ ነው። የትኛውን ነው የጀመርከው? ቅድሚያ ሲጋራ ነው ወይስ ጫትን? በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት። ቅድም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛልና እዚህ አካባቢ ማለትም፣ እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለት ነው እንደ እናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድን ነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባ እንጀምራለን። እንደኛ እንደ አምቦ ከተማ ካየን አንደኛ ወጣቱ ለምንድን ነው ወደ ሱስ ዓለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ አለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ በሱስ ብቻ ማሰብ ግን አለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በሃያ አንደኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ አለም ውስጥ ሲዘፈቁ ሲገቡ አይ አይቼ ወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት ቤተሰባቸውን እስከ መረበሽ ለብዙ በቀላል አልባሌ ለጎዳና ይደርሳሉ ማለት ነው። በምኖርበት በአንቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደርግበት ሰበባ አንደኛው ፋሚሊ ልጁን በስርዓት አለመቆጣጠር ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለመሆኑ ነው። ወቢ ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው። ያም ወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው? አንደኛ በዚህ በኛ ከተማ ወጣቶች የሚያዘትሩበት ኤሪያ የለም ያ አለመኖሩ ደግሞ ድብርትን 24 ሰዓት ቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት። የጫት ቤቶች እነዚህ የሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እችን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት። ምን ያህል ደስተኞች ናችሁ አሁን በምታደርጉት ነገር? አሁን ገንዘቡን ኬት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት? ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል። ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ነው ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችንን የምናራምደው ጫላ በማረገው ነገር ደስተኛ አይደለሁም። እኔ በበኩሌ ማለት ነው ለምን ሱስ እንደ ጎዳኝ ስለማቅ ኢቨን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር፣ አሁን ለምሳሌ እኔ ብር ሳጣ ኢቨን መናገር ሁላ ማለት ነው ከሰው ጋር ልግባባ፣ ደግሞ ያ ሳጣ ደግሞ ወደ ምንድሮ መገበው ፋውል መስራት ማለት ነው የሆነ ጥፋት አጠፋል የሚትቀን ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገሩ ያለ ነገር ትናንሽ ነገሮችን ብለ ተጠቅሜ ያን ሱስ አረግበታለሁ ማለት ነው። ይህን ጎድቶኛል ማለት ነው። ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማጥፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና ከእኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ህዝባዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም። ለህይወታችንም ሆነ ለእኛ ምን አሳጥቶኛል ትላለ። በመጀመሪያ ደረጃ በፊት ከሰዋ እንኳን የመግባባት ችሎታዊ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢ ጀምሮ ወደዚህ ሱስጥ ከገባ በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባህሪዎች ራሴ ላይ አጅ እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲህ አይነት ህይወት ውስጥ አስገብቶኛል። እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን፣ የመጠየቅ ያን ያን ኮንፊደንሴን ሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜም በማቃጠል ስፖርት ከሞደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል። ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል እና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ? አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል፣ እንዴት መከላከል ይቻላል? የገባን ሰው ውስጥ ከህይወታችሁ ተነስታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር፣ ሀሳብ እንድታቀርቡ ነው። ከጫላ ጀምራለሁ። አሁን እኔ ከዚህ ሱስ ውስጥ መላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑ ሙሉ አሁን በቃ ሁሌ ነው እቅመው። ከዚያ በኋላ ከቃም በኋላ ደግሞ መጠጥ አለ፣ ጠጥ አለው። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት ሁለት ቀን አድርጌዋለሁ። መጠጡን ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለሁበት ጥረት እያደረኩ ነው ያለሁት ማለት ነው። በቃ ድሮዋን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ አሁን ግን በቃ ከዚህ መላቀቅ ጥረት እያረኩ ስራ ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ እያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልል እንደዚህ ጥረት እያረኩ ነው ማለት ነው። ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል። አንተም እያረክ ነው ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያረኩ ነው፣ ራሴንን በማሳመን በመጀመሪያ ደረጃ አሁን ድሮ ያል ባሌ በጣም ነው የምጠቀመው የነበረው አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያረኩ ነው። በፊት ዴሊ ነው የምቅመው፣ ዴሊ ነው ማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ ሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ፣ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትማ መሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ። እኔ ይህን ሱሱን ለመተው ብዙ ጥረት እያረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ እየሰራ ያሉት በአንድ ቀን ሀያ አራት ሰዓት አለው ሀያ አራት ሰዓት ውስጥ ደግሞ አስራ ሁለት ሰዓትን በእንቅልፍ እንትን ብል አስራ ሁለት ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱራሉ ትዝ የሚለን አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም እርድናም አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ አለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንም ካዳመጠን ትልቅ ቦታ እንደርሳለን እላለው ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል ወጣቱ ወደ ሱስ እንዳይገባ ማድረግ ያለበት ነገር አንደኛ፣ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው፣ በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለው ለምን የሆነ ስራ እንኳን ቢወጣው የአንድ አንድ ሰው የሁለት ሰው ነው ቢወጣው፣ ያ ነገር ደግሞ ዘው በውስጥ አዋቂነት የሚያልቅ ነገር አለ። ወጣቱ ብዙን ንዴት ይዞ ሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፍጥርለት ከመንግስት። እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተህ እንኳን የምትውልበት ቦታ የሆነ ሰርተ እንኳን ገብተ ተደስተ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ፣ የትስ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት። በተቻለው መጠን መንግስትም ደግሞ በተቻለው መጠን ይህ ማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለመግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ንቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል። ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው የት ነው እንቅስቃሴው ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅሙ በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጭ ልጄ እንዲህ ነው፣ ሱስ አለበት ምናም ብሎ ከማውራት፣ ከማግለል ህብረተሰቡም፣ ደግሞ የአካባቢው ህብረተሰቡም ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻሉ ያለበት በመንግስት ደረጃ፣ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይህ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው የማምነው። ወጣት ሮባ ጫላ፣ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሐሳባችሁን የተሰማችሁን ነገር ስላደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ ጊዜ አመሰግናለሁ። ወጣቶቹን ናበርግጥ በዚህ የነቁና ጠንካራ የአምቦ ወጣቶች ውይይት ውስጥ የሰማችሁት እጅግ የሰፋውንና ክፋቱ ባይተናነስም ቀለል ያለውን በሱስ የመጠመድና የመዘዞቹን አነስተኛ ክፍል ነው። ጎጂ ሱሶችና ችግሮቻቸው ከዚህም እጅግ የጠለቁና የሰፉ የህብረተሰብና የትውልድ ጠንቆች መሆናቸውን ባለሙያዎች ይናገራሉ። እነዚህን ባለሙያዎችንና ሌሎችም የህብረተሰብ ክፍሎችን የሚያካትት ውይይታችን በሌሎች ዝግጅቶችም ይቀጥላል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና አደሩ።